ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አራጋው ጋር አብረናችሁ እንቆያለን። በዛሬው ጋቢና በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። በየክልላት ዛሬ ጠዋት ደግሞ ክላስ ሙዚቃው ክላስ ካልጋባችሁ በራሳችሁ ትምህርት ይቆጠራል ማስታወቂያ ቢነገርም፣ ተማሪዎቹን አነጋግረናል። የዩኒቨርሲቲ ባለስልጣናቱንም እንዲሁ የፌዴራሉ ከፍተኛ ፍርድ ቤት ደግሞ እንደዚሁ ያሳለፈው ውሳኔ አለ። አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ በአምስት ከፍተኛ መንግስት ባለስልጣናትና በእነ አቶ ጉርሜሳ አያኖ ክስ እንዲመሰክሩ የተሰጠውን ትእዛዝ አጽንቷል። ሌላኛው ዘገባችን በዩናይትድ ስቴትስ ኤምባሲ የአምባሳደሩ በጥናት ምርምር የላቁ ምሁራን ፕሮግራም የሚባል ነው። በዚህ በቀጣዩ የአውሮፓውያን ዓመት ለአንድ ዓመት የሚቆይ ትምህርት በዩናይትድ ስቴትስ ከሚኖሩ ከአሜሪካዊ ዜጎች ጋር በጥምረት በተለያዩ ዩኒቨርስቲዎች ስራ ሊሰራ ቅደዋል። እሱንም ይዘናል። እንግዲህ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ዜናዎችን ይዘናል። ቻይና በባህር ላይ ስለሚደረጉት አጨቃጫቂ ትርኢቶች ከአስር የደቡብ ምስራቅ እስያ ሀገሮች ጋር ስምምነት ማድረጓ ከአንድ ዓመት በፊት ተከፋፍለው በነበሩት መንግስታት መካከል አዲስ የመተማመን መንፈስ መኖሩን ያሳያል ተብሏል። እንግዲህ ይህ ዜና በቤይጂንግ የደቡብ ምስራቅ እስያ ሀገሮች ማህበር መሪዎች በደቡብ ቻይና ባህር ግጭትን በሚያስወግድ ህግ ላይ ለመነጋገር ባለፈው ሰኞ ፊሊፒንስ በተደረገው ጉባኤ ተስማምተዋል። አራት የምስራቅ እስያ ሀገሮች ታይዋን ደቡብ ቻይና ባህር ውስጥ ይገባናል የሚሉት አካባቢ አለ። ቻይና ደግሞ ዘጠና ከመቶውን የኔ ግዛት ነው ትላለች። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚያንማርን በጎበኙበት ወቅት የጸጥታ ኃይሎችና በራሳቸው አነሳሽነት የሚንቀሳቀሱ ወገኖች ራኪን በተባለው ክፍለ ሀገር ውስጥ በሰፊ የጭካኔ ተግባር ይፈጽማሉ ተብለው ተአማኒ ወሬ እንዳሳሰባቸው ገልጸዋል። ይሁንና ማዕቀብ እንዲጣል እንደመከሩም አስገንዝበዋል። የተባበሩት መንግስታት ድርጅት በውሁዳኑ የሮሂንጋ ሙስሊሞች ላይ ይፈጸማል ስላለው የዘር ማጽዳት ተግባር ቴለርሰን ሲናገሩ፣ በግለሰቦች ላይ እያተኮረ ማዕቀብ መጣሉ ተገቢ ሊሆን ይችላል። አጠቃላይ ማዕቀብ መጣል ግን ቀውሱን በመፍታት ረገድ ሲታይ የሚያመጣው ለውጥ የለም ብለዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ከሀገሪቱ መሪ አንሳን ሱቺ ጎን ሆነው ነው። በመጨረሻም ቻይና በያዝነው ሳምንት ወደ ሰሜን ኮሪያ ልዩ ልኡክ እንደምትልቅ ታውቋል። ቻይና በቅርቡ ስላከናወናቸው ብሔራዊ ኮንግረስ ከሰሜን ኮሪያ ጋር ለመወያየት ስትል የቻይና ኮሚኒስት ፓርቲ የውጭ ጉዳይ ኃላፊ ሶንግ ታኦን በመጪው አርብ ወደ ሰሜን ኮሪያ እንደሚሄዱ ኦፊሳላዊው ሸዋን የዜና አገልግሎት ዘግቧል። ዘገባው ስለ ጉብኝቱ በዝርዝር የገለጸው ነገር የለም። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶች እንምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አድራጋው ነኝ። አብረን ከአድማስ ወደ ቀዳሚው ዘገባችን ስናልፍ የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናትና በነ አቶ ጉርሜሳ አያኖ ጉርሜሳ እንዲመሰክሩ የሰጠውን ትእዛዝ አጸና። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙም ቀጠሮ ይዟል። መለስካቸው አመሀት ዝርዝሩን ከአዲስ አበባ አድርሰውናል። ፍርድ ቤቱ ነሐሴ 12 ቀን 2009 ዓ.ም ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናት በመከላከያ ምስክርነት በተቈጠሩት መሠረት እንዲቀርቡ የሰጠውን ትእዛዝ ዛሬ በድጋሚ ይህንኑ ትእዛዝ ሰጥቷል። ፍርድ ቤቱ ቀደም ሲል በሰጠው ትእዛዝ መሠረት በመከላከያ ምስክርነት የተቈጠሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ከጥቅምት 27 እስከ 29 2010 ዓ ም ቀርበው ምስክርነታቸውን መስጠት ነበረባቸው። ይሁንና ምስክሮቹ በቀጠሮ እንዳልቀረቡ ይታወሳል። በዕለቱ የተሰየመው ችሎትም በጉዳዩ ላይ ዛሬ ውሳኔ ለማሰማት ቀጠሮ ሰጥቶ ነበረ። ዛሬ ከረፋዱ አምስት ሰዓት አካባቢ የተሰየመው ይኸው ችሎት እንዳብራራው ቀደም ሲል በተሰጠው ትዕዛዝ መሰረት መጥሪያው እንዳልወጣ ደርሶበታል። ይህም በፍርድ ቤቱ የአስተዳደር ሥራ ጉድለት መሆኑን ጠቁሟል። ስለሆነም በተሰጠው ትዕዛዝ መሠረት አምስቱም ባለሥልጣናትና በቃሊቲ ማረሚያ ቤት በእስር የሚገኙት የቀድሞው የአንድነት ለዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ እንዲቀርቡ ትዕዛዝ ሰጥቷል። ይህ ትዕዛዝ እንደተሰጠም አቃቢ ሕግ ከአንደኛ እስከ አራተኛ ከተዘረዘሩት ተከሳሾች ማለትም ከአቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና ከአቶ በቀለ ገርባ በስተቀር የሌሎቹ ተከሳሾች መከላከያ ምስክሮች መታለፍ አለባቸው ሲል ለፍርድ ቤቱ አመልክተዋል። በአቃቢ ሕግ ክርክር መሠረት እነዚህ 13 ተከሳሾች ከጥቅምት 27 እስከ 29 2010 ዓ ም በነበሩት ቀናት ምስክሮቻቸውን አቅርበው ሊያሰሙ ሲገባ መከላከያ ምስክሮች አያስፈልጉንም በማለት የተሰጣቸውን እድል አልተጠቀሙበትምና ልታለፍ ሊታለፍ ይገባል የሚል ነበረ። የእነዚህ ተከሳሾች ጠበቃ አቶ ወንድሙ ኢብሳ የአቃቢ ህግን ክርክር ተቃውመዋል። እንደ አቶ ወንድሙ ክርክር አቃቢ ህግ ያቀረበው መከራከሪያ ያልተባለና ያልተደረገ ነው። በዚህ መዝገብ የተከሰሱ ደንበኞቻቸውም ከጥቅምት 27 እስከ 29 2010 ዓ.ም በነበሩት ቀናት መከላከያ ምስክሮቻቸውን ሁሉ አቅርበው እንደነበረ አስታውሰው ተራ ደርሷቸው ግን እንዳልተሰሙ ለፍርድ ቤቱ አስረድተዋል። አክለውም አስራ አንደኛ ተከሳሽ ደንበኛቸው አቶ በየነ ሩዳ ጀዱ ባለፉት አራት ተከታታይ ቀናት እንዳልቀረቡ፣ እሳቸውም እንዲቀርቡላቸው አመልክተዋል። ፍርድ ቤቱ የሁለቱን ክርክር ካዳመጠ በኋላ ሁሉም መከላከያ ምስክሮች ቀርበው እንዲሰሙ በመወሰን የአቃቢ ሕግን ክርክር ውድቅ አድርጎታል። በዚሁ መሠረት የመከላከያ ምስክሮቹ ከታህሳስ 17 እስከ 19 2010 ዓ ም ድረስ ባሉት ቀናት ቀርበው እንዲመሰክሩ ቀጠሮ ይዘዋል። በነ ጉርሜሳ ያኑ ላይ አቃቢ ሕግ የሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አምስቱ በነጻ ሲሰናበቱ 17ቱ እንዲከላከሉ ተበይኖባቸዋል። እንዲከላከሉ ከተበየነባቸው ከ17ቱ መካከልም አቶ በቀለ ግርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት እንካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። ከትግራይ ክልል የመጡ ከመቶ በላይ የሆኑ ተማሪዎች ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል ተጉዘዋል። የጸጥታ ኃይሎች ወደ ግቢው መግባታቸው ስጋት የፈጠረባቸው የኦሮሚያ ክልል ተወላጆችም እንዲሁ ትምህርት ቤቱን ለቀው ወጥተዋል። ከሌሎች ክልል የመጡ ተማሪዎችም እንዲሁ ተሰባስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን እንመለሳለን ብለዋል። የመቱ ዩኒቨርስቲ ባለስልጣናትም የተፈጠረው ሁኔታ የመማር ማስተማር ሂደቱን ማስተጓጎሉን ገልጸው በዛሬው ዕለት ትምህርት እንዲጀመር አዘው ነበር ማምሻውን እንደተረዳ ነው። በርካታ ተማሪዎች ወደ ክፍል ከመግባት ይልቅ ወደ ሀገራችን መልሱን እያሉ ነው። ሄኖክሰ ማዝጌር ስርስሮን ይዟል። በኦሮሚያ ክልል መቱ ዩኒቨርሲቲ ዛሬም ትምህርት አልተጀመረም። ዛሬ ማምሻውን ከዩኒቨርስቲው በስልክ ያነጋገርናትና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች ተማሪ አስቀድሞ ከትግራይና ሶማሌ ክልል የመጡ ተማሪዎች በተከታታይ ትምህርት ቤቱን ጥለው ከወጡ በኋላ የሌሎች ክልል ተማሪዎችም መሰባሰብ ጀመሩ ትላለች። በሙሉ ተሰብስበው ነበር። ዕቃቸው ምናምን ይዘው ወጥተው ማለት ነው። እና እንወጣለን አሉ። የግቢው ደግሞ አትወጡም ብሎ ያከለከለ ማለት ነው። ከዛ ሰበሰቧቸው ፀሐይ ላይ ነው ያሉት። ቀኑ ጋምቤላዎችን አማራዎችን ማለት ነው። ከዛ ሳይበዱ ሳይጠጡ ቀኑ ሙሉ ይዋሉ ሌሊትም እንደው በዛ ብርድ አድረው ጠዋት ላይ ከአማራ የሆነ የመጣ ሰዓት መሰለኝ ዛሬ ጠዋት ማለት ነው። እና ዛሬ ሰብስቧቸው ነበረ። ገና ከስብሰባ የደቡቦችን ተሰብስበዋል፣ ሁሉም ተሰብስቧል። ገና ምን እንደተባለ አላረጋግጥም፣ ግን ትናንት ያለው ነገር ያለው ተማሪዎቹ ያነሷቸው ጥያቄዎች ምን ነበሩ? በተለይ ከአማራ ክልል የመጡ ተማሪዎችን ስብሰባ የተካፈለችው ተማሪ ታስረዳለች። በተማሪዎቹ የተነሳው በቃ ያለውን ትምህርት ልንማር ነው ይሄን ያህል እርቀት የመጣ ነው። እዚህ ደግሞ ትምህርት እየተሰጠን አይደለም። እዚህም በጀት አንጨርስም፣ ቤተሰቦቻችንም አናስቸግርም፣ ወደ ቤት እንሄዳለን፣ ከእናንተ ምንም አንፈልግም የተባለው ዛሬ ጠዋት። ደግሞ ክላስ ሚግዳቡ ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ካሉ ማስታወቂያ ቢነገርም ማንም ፍቃደኛ የሆነ የለም ዛሬ ትምህርት ው እንደሚጀመር የዩኒቨርሲቲ ባለስልጣናትም ገልጸውልናል። ተጀምሯል? ዛሬ ትምህርት አልተጀመረም፣ የገባም ተማሪ የለም። ግቢስ? በአጠቃላይ በጣም የተወሰነ ተማሪ ነው የሚገኘው። አንቺ አሁን ግቢ ውስጥ ነው ያለሽ? ምን ይመስላል ዛሬ ምሽት ያለው ሁኔታ? በቃ በጣም የሆነ የሚያስፈራ አይነት ነው ማለት። ምንም በቃ ሰላማዊ የሆነ ነገር አለ። ግብ ይወጣል፣ ሰው ሻንጣውን ዝያዘ ይወጣል፣ እንደገና የሚገባም አለ፣ የሚወጣም አለ። በቃ ነው ወከባ ወደ ሳምንቱ መጨረሻ እንውሰዳችሁ። ለሳምንታት ለደህንነታችን እንሰጋለን ያሉ ከትግራይ ክልል የመጡ ተማሪዎች በአንዳንድ ተማሪዎች ወከባ ድብደባና፣ በክልሉ የጸጥታ ኃይሎችም ለእስራት የተዳረጉ ወገኖቻችን አሉ ሲሉ ግቢውን ጥለው ወጥተው ነበር የሰነበቱት። ለደህንነቱ በመስጋት ስሙን ያልጠቀሰ አንድ ተማሪ ከትግራይ ክልል የመጡ ተማሪዎች በሆቴል በፌዴራል ፖሊስ ጣቢያና አሁን ደግሞ በጋምቤላ ዩኒቨርሲቲ ግቢ እንደሚገኙ ይናገራል። በቃ መቶ ሀያ ነን ያለንበት ቦታ ደግሞ በጋምቤላ በግቢ ነው ተማሪዎቹ ተፈጠረ የሚሉትን የደህንነት ስጋት ምን እንደሆኑ በዝርዝር እንዲያስረዱ ጠይቀናል እናንተ ሌላ ነገር አላችሁ ቦምብ ነገር ምናምን አላችሁና እንደዛ አይነት ተብሎ በቃ ህይወታችን ስላሰጋ ነው እኔ ራሱ ጓደኛዬ ነው ባንዲራ የተደረገለት ልጅ የሆነ ባንዲራ የኦነግ ባንዲራ አላ ተገኝተዋል ደርሙ ውስጥ ማን እንዳስቀመጠው አይደለው እና ከውጭ ነው ባንዲራ ተገኝቶበታል ምናምን ተብሎ ታሰረና በዛ በኩል እኔ እራሴ ለአንድ ቀን ታሰሬ ነበር። አብረን እሱ ጋር ፎቶ ተነስተው ስለነበር ጓደኛ ጓደኛው ነህ ምናምን ተብል አሉና በዛ ታ ነበር። የየት ሀገር ልጅ ነው ጓደኛ የምትለው? እሱ እኛ ጋር ትግራይ። በጋምቤላ ዩኒቨርሲቲ ግቢ ውስጥ እንደሚገኙ የተናገሩት ተማሪዎች የትምህርት ሚኒስቴር ተወካይ ሁኔታዎች ሲረጋጉ ወደ መቱ እንደሚመለሱ እንደገለጹላቸው አስረድተዋል። ከጋምቤላ በቀጥታ ወደ አዲስ አበባ በአውሮፕላን የተጓዘች አንዲት ተማሪ በዩኒቨርሲቲ ውስጥ የሚታየው የጸጥታ ችግር ከባድ ስጋት ስለፈጠረባት ትምህርቷን ወደፊት መቀጠሏን ትጠራጠራለች። በጣም ከባድ ችግር ነበር። ያን ተማሪ ለተማሪ ማስጠርጣሪ ሲያሳድር ካቸር ያለ ሰሆን አሳምም እንደሚያደረግ ማለት ነው ሲቀጥል ደግሞ ተማሪዎቹ እንዳልትኖሩ የኦሮሚያ ክልል ምስሎች እኛ ዋስና የለንም እነሱ ይውጡልን ምናምን ተብሎ ተነሳ። ሲቀጥል ደግሞ በቃ የትግራይ ተወላጆች ምንም ባላረጉት ነገር የሆነ መወንጀል እንደዚህ እንደዚህ ስለ ስለሲዘው ነበር ተባ ልጆች አሉ። ባንዴራ ደግሞ የታሰረው ልጅ ያልኩት ማለት እንትን እንደሚለው ከተውበት ነው ሎከር ውስጥ ማለት ነው። አውቀውነት እሱን ለመወጀል ልጅ እሱ በምንም ታምር የሆነ ባንዴራ ሎከር ውስጥ አይገኝም ሲጀመር ማለት ነው። ታውቂዋለሽ ታውቂዋለሽ፣ ኤሌትሪካል አምስተኛ ዓመት ተማሪ ነው። እሺ፣ ከዛ በኋላ ምንድን ምንድነ የተፈጠረው ካምፓስ ውስጥ ያኔ ማ ሲጀመር ከሶማሌዎች ጋር ነበር ችግር ማለት ነው። ትረምት የሆነ ችግር አልነበረ ሩሚያና ሶማሌ ማለት እነሲ ውጥልን ምናምን ተባለ። ቀስ ከሳምንት በኋላ ደግሞ ወደ ትግራይ ተወላጆች መጣ። ሲጀመር ሲጀመር ማለት ነው። ሁሉም የትግራይ ሕዝብ መንግሥቱን ይደግፋል ብለው ስለሚያስቡ ነው። በቃ እኛ ላይ ጥላቻ አለባቸው፣ ሲጀመር ማለት ነው። እኛ የመንግስት እንዲሆን ነው አድርገው የሚያስቡ ሁላችንም መንግስት እንደሚደ እንደምንደግፍ የኢህአደግ አባላት እንደሆን ምናምን ነው የሚያስቡ። በመቱ ዩኒቨርሲቲ የሁለተኛ ዓመት የኮምፒውተር ሳይንስ ተማሪ እንደሆነ የገለጸው የኦሮሚያ ተወላጅ በተለይ የክልሉ ልጆች ያደረባቸውን የጸጥታ ስጋት ሲያስረዳ፣ እኛ እንደበድበዋል እንገልዋል ስለሆነ በቃ አሁን እራሱ ማለት ነው አንድ አንድ ልጆች ላይ መረጃ ወልድናል ነበር። ለኦሮሞ ልጆች ዛሬ ጀምሮ ግቢ እንዳታደሩ ምንምን አሉ። ስለዚያ እነሱማ ከመጡ በኋላ ማለት ነው በቃ እኛ ልጆች ላይ ምናኑን በቃ እየሰደቡ ነበር። ስለዚህ በቃ እኛ ፋርቶን ነው በቃ ራሱ። የመቱ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ቂጤሳ ጨመዳ የተወሰኑ ተማሪዎች ግቢውን ጥለው መሄዳቸውን ገልጸው በክልሉ ባለስልጣናትና የሀገር ሽማግሌዎች ሁኔታውን ለማረጋጋት ስራ መጀመሩን ተናግረዋል። ጆሌኒ

በዩኒቨርሲቲው ውስጥ የተማሪዎች ዶርም ይፈተሽ ብለውት ተማሪዎች ስለጠየቁ ለአንድ ቀን ዶርም ተፈተሸ። ከዛ በኋላ የተወሰኑ የትግራይ ተወላጅ የሆኑ ተማሪዎች ግቢውን ጥለው ወጡ ነው ያሉት። የተማሪዎች መኖሪያ ክፍሎች ፍተሻው ይላሉ ያነጋገርናቸው ተማሪዎች፣ ሁሉንም ያካተታ አልነበረም ፍተሻው። ግን ለሁሉም ተማሪ አደለም ያው ለትግራይ ለትግራይ ተወላጆች ምናምን የሆነ ነበረ። በአይንሽ ተመልክተሻል አንቺ? በዘገባችን ያነጋገርናቸው ሁሉ በግቢው ውስጥ የኦነግ ባንዲራ ተገኘበት ተብሎ ከተወነጀለ አንድ ተማሪ ውጪ ፈንጂ አልተያዘም፣ አልተገኘም። ይህንን አስመልክቶ ሁለቱ ተማሪዎች እንዲነጋገሩ አድርገናል። ጠማ ውስጥ ቦምብ ተያይዘዋል፣ ግቢ ውስጥ ባንዲራ እና አንዳንድ ልጆች ተያይዘዋል። ንዛ ያለ እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው፣ ስሟ እንዲጠቀስ አልፈለገችም። አብራህ የምትማር ተማሪ ነች። እስኪ በአንቺ በኩል ያለውን እንስማ። ማለት ተማሪዎች አሁን በተለይ ሰከንዴሮች ምናምን እንደዚህ ትግሬዎቹ ሰብሰብ ማለት እንትን አላቸው እንደዚህ በዜና ምናምን ነው የሚንቀሳቀሱ ደስ እንደ ጓደኛሞች ማለት ነው። ሲጀመር ሲጀመር ቦምብ ምናምን የተባለው አውቀው ጠላት ከላይ ከላይ እንትን የጠነሰሰው ሴራ ነው። ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር አንድ ትግሬ እንትን ስለትይዘዋል ተብሎ ጫካ ሁላ እንትን ተበጥሯል ምናምን እዚህ ጋር ጥሎታል ምናምን ተብሎ ማለት ነው። ዝም ብሎ ጠላት ያወራው ነው እንጂ በእርግጠኝነት የምነግርህ ማንም ማንም ትግሬ በቃ መጥፎ ስራ መጥፎ ስራ ላይ እንትን የሚል የሚሳተፍ ተማሪ የለም ሲጀመር ማለት ነው። ግን ሆን ተብሎ ጀስት ተማሪው ላይ ጥርጣሬ ለማሳደር ምናምን የተደረገ የተወራ ወሬ ነበር። ግን እነሱ በቃ ላይ ያሉት እኮ ያውቁታል፣ ወሬውን የጠነሰሱት እኮ ሴራውን የጠነሰሱት በስርአት እውነታውን ያውቁታል። ግን ከስራ ያለው ተማሪ እውነት ነው የሚመስለው። አንድ ትግሬ ቦምብ ያዘ ሲባል በቃ ይዘዋል ምናምን ተብሎ እነሱ ራሱ ከመስራታቸው እንደዚህ ከስጋታቸው የተነሳ ነው። እኛንም ለማሳደድ ውጡ ለማለት ምናምን የደረሱ ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዘዋል ተብሎ ሲወራ ስለ እውነቱ ስለ እውነት ለማረጋገጥ እንትን ያለ ተማሪ አለ? የለም ሲጀመር ማለት ነው። በዛ ተይዞ ነው። ሲቀጥል ደግሞ መንግስትና ትግሬ ምንድን ነው የሚያገናኘው? ሲጀመር ማለት ነው። ጉዳዩን በቅርበት የሚከታተሉ የመቶ ከተማ ኗሪ የጸጥታ ችግሩን ለመፍታት የዩኒቨርስቲው ባለስልጣናት እየወሰዱት ያለው እርምጃ ሁኔታዎችን እንዳባባሰ ይናገራሉ። መጀመሪያ ነገሮችን እያዩ ይሄን ተማሪ ምንድን ነው የሚያበሳቸው? ምንድን ነው ማደረግ ማድረግ የሚቻለው እነዚህ ተማሪዎች የሄዱበትን ምክንያት ይታወቃል። ከዚህ በፊት ችግር ፈጥሯል። ህዝቡ በሰላም እየኖረ እነሱ ሌላ መንገድ በመሄድ የአካባቢውን የተማሪው ዩኒቨርሲቲ ማህበረሰብን አደጋ ላይ የሚጥል ድርጅት የፈጠሩት ይሄ ነው ተማሪውን እንዲያበሳጭ ያደረገ። በኢትዮጵያ የሚታየው የፖለቲካና የጸጥታ ችግር በዩኒቨርሲቲ የሚገኙ ተማሪዎችን ኑሮና የመማር ማስተማር ሂደቱን እያወከ መሆኑን ጉዳዩን የሚከታተሉ እንደዚሁም ተማሪዎቹ ያስረዳሉ። በዛ ተነሳና እዛ የእኛ ልጆች ወይም ደግሞ የኦሮሚያ ክልል ልጆች እዛ እየተገደሉ ነው የሶማሌ ክልል ስለዚህ ተማሪዎች እዛ መሄድ የለባቸውም። ጅጅጋ ኦር ሌላ ሶማሌ ክልል ያሉት ተማሪዎች የገረ ክልላቸው ወይም ደግሞ ወደ ሌላ ክልል መመለስ አለባቸው ብለው ወጡ። የኦሮሚያ ክልል ተማሪዎቹ ከዛ እንደዛ ካልተደረገ ተማሪዎቹ ካልተመለሱ ክላስ አንጀምርም ምናምን ተባለ። ያው ያው እንደሚፈልጉት ተደረገላቸው። ከዛ ትንሽ አንድ ሁለት ቀን ክላስ ጀመርን። ከዛ በኋላ ደግሞ ልጁ የሆነ ወሬ ሲናፈስ እንደዚህ ትግሬዎች ገንዙ ይዟል ምናምን ሲባል ወሬ የተናፈሰ ወሬ ነው። ከዛ ወደኛ ደግሞ ከተማሪዎቹ እንደተረዳ ነው በመቱ ዩኒቨርሲቲ በተለይ ከሁሉም ማህበረሰብ ስጋት ተፈጥሯል። ተማሪዎቹ እንደሚሉት የሶማሌና የትግራይ ክልል ተማሪዎች ለደህንነታችን ሰግተናል ሲሉ፣ ከሌሎች ክልሎች ማለት አማራ፣ ደቡብ፣ ጋምቤላና ሌሎች ክልሎች የመጡ ትምህርት አለመጀመሩ ያሳስባቸዋል። ደህንነታችን ይጠበቅ እያሉ እየጠየቁ ነው። የኦሮሚያ ክልል ተማሪዎች ደግሞ የጸጥታ ኃይሎች ወደ ግቢ ሲገቡ ወከባና እስራት ይደርስብናል ሲሉ መለዮ ለባሽ አይፈልጉም። በክረምቱ ወቅት በሶማሌ ክልል ያስተምሩ የነበሩ የኦሮሞ ተወላጅ መምህራን ለደህንነታቸው በመስጋት ወደ ጅጅጋ ዩኒቨርሲቲ ግቢ መሸሻቸውን ተከትሎ ተማሪዎች በዚህ ዓመት የኦሮሚያ ተማሪዎች ማለት ነው፣ በዩኒቨርሲቲው ለመማር የጸጥታ ስጋት እንዳላቸው ካስታወቁ በኋላ በክልሉ መንግሥት ኦሮሚያ ውስጥ ባሉ ከፍተኛ የትምህርት ተቋማት እንዲመደቡ ውሳኔ ተላልፏል። ከውሳኔው አስቀድሞ አንድ ንጉሴ ግርማ የተባለ የኦሮሚያ ተወላጅ ተማሪም ትምህርት ቤት ሄዶ በጸጥታ ኃይሎች በጥይት መመታቱ ተዘግቧል። ዛሬ ማምሻውን የመቱ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ሀብታሙ የስራ መልቀቂያ እንዳስገቡ ገልጸውልናል ቆይተዋል። የስራ መልቀቂያቸውን ካስገቡ ለምን ከምሽቱ ሶስት ሰዓት ላይ ከእሳቸው ጋር ያደረግነው ቃለ ምልልስ እንደዚሁም ደግሞ በጋቢና ነገ ይዘናቸውን እንመጣለን። እንድትከታተሉ እንጋብዛለን። አሁን ሙዚቃ እንጋብዝ። you i my so to የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ህብስት ጥሩነን ነበር ስታዳምጡ የነበረው። አሁን ወደሚቀጥለው የሚቀጥለው ዘገባችን ነው የምናልፈው በኢትዮጵያ የዩናይትድ ስቴትስ ኤምባሲ የአምባሳደሩ በጥናትና ምርምር የላቁ ምሁራን ፕሮግራም አምባሳደርስ ዲስቲንጉሽድ ፕሮግራም በሚል በቀጣዩ የአውሮፓውያን አንድ አመት ለአንድ አመት ጊዜ የሚቆይ ትምህርት ሊሰጥ በዝግጅት ላይ ይገኛል። በዩናይትድ ስቴትስ ኤምባሲ የሚዘጋጀው ይህ የትምህርት እድል ከስልሳ በላይ የትምህርት አይነቶችን በመያዝ ከባህር ዳር ዩኒቨርሲቲና ከጎንደር ዩኒቨርሲቲ እንዲሁም ከዓለም አቀፉ የትምህርት ኢንስቲትዩት ጋር በጋራ የሚካሄድ ነው የሚሆነው። መስታወት እኔ በዩናይትድ ስቴትስ ኤምባሲ የባህል ጉዳዮች ኃላፊን ሊፒንግ ሞን አነጋግር። ያለው ይህ ፕሮግራም በኢትዮጵያ የሚገኙ የመጀመሪያ ዲግሪና የሁለተኛ ዲግሪ ትምህርት የሚሰጡ ዩኒቨርስቲዎችን የመማር ማስተማር ሂደት ላይ ያተኮረ ነው። ወደ ፕሮግራሙ ይህ ፕሮግራም በኢትዮጵያ የሚገኙ የመጀመሪያ ዲግሪ ና የሁለተኛ ዲግሪ ትምህርት የሚሰጡ ዩኒቨርስቲዎችን የመማር ማስተማሩን ሂደት ለማጎልበት የተለያዩ የምርምር ጥናቶችንም ለማገዝ ነው። ሊፒንግ ሞ በኢትዮጵያ የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች ኃላፊ ናቸው። The Ambassador's Um, has several goals. It wants to grow the economy, address its developmental challenges, and expand higher education. የአምባሳደሩ በጥናትና ምርምር የላቁ ምሁራን ፕሮግራም የተሰኘው ለኢትዮጵያ የተሰጠበት ምክንያት በኢትዮጵያ ሊተገበሩ የተያዙ እቅዶች ላይ እገዛን ለማድረግ ነው። የኢትዮጵያ መንግስት የአገሪቱን ኢኮኖሚ በማሳደግ ዙሪያ የሚገጥሙ ፈተናዎችን ለመቀነስ የከፍተኛ ትምህርትን ቅድሚያ በመስጠት ከፍተኛ ጥረት በማድረግ ላይ ይገኛል። ከፍተኛ ትምህርት ቤት ዩኒቨርሲቲዎች ከሁለት ወደ 36 ቁጥሩን አሳድጓል። በሚቀጥሉት ቅርብ ዓመታት ደግሞ 11 የከፍተኛ ትምህርት ዩኒቨርሲቲዎች ለመክፈት እቅድ ተይዘዋል። ስለዚህ በዚህ ፈጣን የትምህርት መስፋፋት ምክንያት ትምህርቱን በብቃት ማስተማር የሚችሉ ልምድ ያላቸው መምህራን በብዛት ያስፈልጋሉ ማለት ነው። ሀምሳ ከመቶ በታች የሚሆኑ በኢትዮጵያ የሚገኙ ዩኒቨርሲቲዎች መምህራን የማስተርስ ዲግሪ ያላቸው፣ አስር ከመቶ በታች የሚሆኑ ደግሞ የፒኤችዲ ዲግሪ ነው ያላቸው እናም የአምባሳደሩ በጥናትና ምርምር የላቁ ምሁራን ፕሮግራም የሚያደርገው ምንድን ነው? ኢትዮጵያውያኑን መምህራን ለከፍተኛ ትምህርት ለማብቃት ነው። ስለዚህ ይህ ፕሮግራም የፒኤችዲና የማስተርስ ዲግሪ ያላቸው መምህራን ኢትዮጵያ መጥተው እንዲያስተምሩ ጥናትና ምርምሮች ላይ በመሳተፍ ከባህርዳርና ከጎንደር ዩኒቨርሲቲ ተማሪዎችና መምህራን ጋር በጋራ እንዲሰሩ ነው የምናደርገው። አሜሪካዊ ዜግነት ያላቸው የከፍተኛ ትምህርት ዲግሪ ያጠናቁ መምህራን በማስተማር ሂደቱ ላይ መሳተፍ እንደሚችሉ ሊፒንግ ገልጸዋል። በተለያዩ የትምህርት አይነቶች ላይ ሳይንስና ቴክኖሎጂ፣ ኢንጂነሪንግ፣ የሂሳብ ትምህርት፣ እርሻ፣ የማህበረሰብ ጤና፣ ህግ፣ እንዲሁም ሌሎች ጥናቶች ላይ እገዛን ለማድረግ ጥረት እየተደረገ እንዳለም አስረድተዋል These professors um, you know, um, curriculum development um, collaboration to Bahardar and Gondor Universities. Um, we're delighted to be መምህራኑ የዩናይትድ ስቴትስን የማስተማር ዘዴ የትምህርት አሰጣጥ ሂደትና ህግን ተከትለው ከጎንደርና ከባህር ዳር ዩኒቨርሲቲዎች ጋር በቅንጅት ነው የሚያስተምሩት። ኤምባሲውም ከዩኒቨርስቲዎች ጋር በጋራ ይሰራል። ለወደፊት የትምህርት ጥራት ዙሪያ ኢትዮጵያ በምታደርገው ጥረት እኛም የበኩላችንን ማድረግ መቻላችን ደግሞ ያስደስተናል። የዩናይትድ ስቴትስ ኤምባሲ ለበርካታ አመታት ከኢትዮጵያ መንግስት ጋር ጥሩ ግንኙነት አለው። እናም እውቀትን የምርምር ጥናትና ችሎታን ብቃትን በማሳደግ ዙሪያ ለላቀ የወደፊት እድገት ከጎኑ መቆም እንፈልጋለን አሜሪካዊ ዜግነት ያላቸውን ትውልደ ኢትዮጵያውያንን ጨምሮ ሌሎች አሜሪካዊ መምህራንን ለመቅጠር በዝግጅት ላይ መሆናቸውን የገለጹት ሊፒንግ ከየካቲት 11 እስከ ሰኔ 2010 ዓ.ም የመጀመሪያው ዙር ትምህርት መሰጠት እንደሚጀምርም ገልጸዋል። ከፍተኛ የዩናይትድ ስቴትስ ዶላር የሚፈስበት ይህ የትምህርት ፕሮግራም ለአንድ አመት ጊዜ የሚቆይ እንደሆነም አስረድተውናል። በመጨረሻም በኢትዮጵያ ጎንደርና ባህርዳር ዩኒቨርሲቲ የታቀደው የትምህርት መርሃ ግብር ላይ የታቀደው የትምህርት መርሃ ግብር ላይ ለማስተማር ፍላጎት ያላቸው ትውልደ ኢትዮጵያውያን በፕሮግራሙ እንዲሳተፉ ጥሪያቸውን አስተላልፈዋል። መስታወት፣ እንግዲህ ለዘገባሽ እናመሰግናለን። አሜሪካዊ ትውልድ አሜሪካዊ ዜግነት ያላቸው ናቸው ያላቸው ኢትዮጵያውያንም ኢትዮጵያውያን እዚህም ያሉ ኢትዮጵያ ሆነ ትውልደ ኢትዮጵያውያን እነሱን ነው የሚቀጥሩት። አመልክቱ አመልክቱ። ፌስቡክ አትሊዮ ያማሀሪክ ላይ ተጨማሪ ዘገባ ታገኛላችሁ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜር እና እኔም መስታወት አደረገው ነበር። በሰላም በጤና ያገናኘን። ከፒተር እና ዝግጅታችንን ደግሞ በቴክኒክ አቀነባበረው ሞክቢል ያበረው ጋር በመሆን ነው የምንሰናበተው። መልካም ምሽት።